የሪያዱ የኢትዮጵያ ኮሚኒቲ ማህበር መሰብሰቢያ አዳራሽ ዛሬም የሚውልበትም ሆነ የሚያድርበት አላጣም። ቁጥራቸው በአንጻራዊነት ያነሰ ቢሆንም በኤምባሲው የሚሰጠውን የጉዞ ሰነድ ለመውሰድ ዛሬም ኢትዮጵያውያን ማልደው ይመጡበታል። በግንቦት መጨረሻ ሳምንት በቀን እስከ አንድ ሺህ የጉዞ ሰነድ የተሰጠበት የኮሚኒቲው አዳራሽ ዛሬ በቀን ከአንድ መቶ በታች የሆኑ ተመላሾችን ነው እያስተናገደ ያለው። አቶ ሻውል ጌታውን በሪያድ የኢትዮጵያ ኮሚኒቲ ማህበር ሊቀመንበር ናቸው። ሲራዘምም ገደብ ተቀምጧል። ያ ገደብ ምንድ ነው? በማካከላችሁ ብዙ ሰዎች እየመጡ የጉዞ ሰነድ የማይወስዱ ከሆነ ልናቆመው እንችላለን የሚል ገደብ ነው የነበረው። እናንተ መረጃውን ምንድን ነው የጉዞ ሰነዱን ስጡ እኛ እንጀምራለን የሚል ነገር ነበር። እየሰጡ የነበሩት አልተጀመረም ነበረ። ሆኖም ሶስት አራት ቀን ይመስለኛል አሁን በገደብ የተሰጠው ዳግማዊ የምህረት ቀነ ገደብ ከተጀመረ ዘጊቱም ቢሆን የሳውዲ መንግስት በኮንትራት ስራ መጥተው ካሰሪዎቻቸው ለጠፉት ሳይሆን በሌሎች ምክንያቶች ህገ ወጥ ለሆኑት ኢትዮጵያውያን የመውጫ ቪዛ መስጠቱን በያዝነው ሳምንት ጀምሯል። ብሪያድ የኢትዮጵያ አየር መንገድ በቀን ከ60 እስከ 70 ኢትዮጵያውያን ተመላሾችን እያስተናገደ መሆኑን የኤምባሲው ምንጮች ያመለክታሉ። የሳውዲ መንግስት የውጡልኝ አዋጅ ቀነ ገደቡ ለሁለተኛ ጊዜ ማራዘሙ ብዙዎች እንዳዘናጋ ሀገር የገቡትንም አንዳንዶቹን እንዳስቆጨ አስተያየቶች ከዚህም ከዚያም ይሰነዝራሉ። አቶ ሻውል ጌታሁን ግን የሳውዲ መንግስት ቀነ ገደቡን በማራዘሙ በራሳቸው በህገ ወጦቹ ወጪ ሀገርን የማንጻት ዘመቻውን እያሳካ መሆኑን ያብራራሉ። ቶሎ ብለው ወደ እርምጃ መግባቱ ምናልባት ለነሱ አዋጭ አይደለም ብለው ሊያስቡ ይችላሉ። ምክንያቱም ሰው በራሱ ወጪ በራሱ ከፍሎ እንዲወጣ እያደረጉ በዛ ውጤት የሚያገኙ ከሆነ አሁንም እድል ሰጥተው ሰው እንዲወጣ የሚያደርጉ ይመስለኛል። ይሁንና የዘመቻው ዋና ዓላማ ተግባራዊ እንደሚሆን ብዙም አይጠራጠሩም። ከራሳቸው እቅድ ከራያቸው ኔሽን ዊዛውት ኢሌጋልስ የሚለው ሞቶ ላይ ተነስተው ግን ስታይ ያቆማሉ ይተዋሉ የሚል እምነት የለኝም። በመላው ሳውዲ አረቢያ ያለውን የተመላሾች ገጽታ ከሪያድ የኢትዮጵያ ኤምባሲ ለማግኘት ያደረግኩት ጥረት አልተሳካም። ስለሺ ሽብሩ ለዶቸቨሌ ሪያድ